የአፋር ሕዝቦች ፍትህና ዲሞክራሲያዊ ድርጅት በክልሉ እውቅና አግኝተው ከሚንቀሳቀሱ የፖለቲካ ድርጅቶች ውስጥ አንዱ ነው። ድርጅቱ የመጀመሪያ የሆነውን ጉባኤ ዛሬ አካሂዶ አመራሮችን መርጧል። በወቅታዊ አገራዊና ክልላዊ ጉዳዮችም መክሯል። መስፍን አራጌ ዘገባለው የአፋር ህዝብ በሀገር አቀፍ ደረጃ ለተገኘው ለውጥ መስዋዕትነት ቢከፍልም አሁንም ተጠቃሚነቱ አልተረጋገጠም ይላል የአፋር ህዝቦች ፍትሐዊና ዲሞክራሲያዊ ድርጅት። ድርጅቱ በሊቀመንበሩ በአቶ መሀመድ ዳውድ በኩል አባባሉ ማጣቀሻ አንድ ሁለት ብሎ ማሳያዎችን ይቆጥራል። የአፋር ህዝብ የከፈለው መስዋዕትነት ያህል በክልሉ ተጠቃሚ አይደለም የምንለው አለምክንያት አይደለም። ምክንያቱም በመልካም አስተዳደር እጦት እና እንዲሁም በክልሉ ስር የሰደረው ሙስና በዚሁ ዋና ዋና ተጠቃሽ ናቸው። አሁን በኢትዮጵያ ውስጥ የተደረገው ለውጥ አለ። ይህን ለውጥ ደግሞ አፋርን ደግሞ የኢትዮጵያ ህዝብ አካል እንደመሆኑ መጣን ደሞ ይሄን ለውጥ ወደ አፋር ማምጣት ነው ማለት ነው። በዚህ ምንም ነው ይሄ ለውጥ እስካሁም በአፋር ተአንጣ ህዝብ የህዝብ ጥያቄ ነው ስለኛም ጥያቄ ነው። ላለፉት 27 ዓመታት ስልጣን ላይ ተቀምጦ ከህዝቡ ይልቅ ለአንድ ፓርቲ ሲያገለግል የነበረ አመራር አሁንም በስልጣን ላይ መቀመጡን ድርጅቱ ያወግዛል። ችግሩንም ለጠቅላይ ሚኒስትር አብይ ማቅረባቸውንም ይገልጻሉ። ስለዚህ እነዚህ መለወጥ አለበት። አፋር ህዝብ ደግሞ ብዙ ተበድሏል። አፋር ህዝብ ግ አሳልፈው ሌላ ወገን የሰጡ ሰዎች ለሆነ እነዚህ ሰዎቹ መነሳት አለበት እና በአዲስ ሰዎች መተካት አለበት። ራሱን ዲክማት ያላሻሻለ ፓርቲ አሁንም ክልል እየመረሰ የሆነ ይህን ራስ ለመለወጥ ያልቻለውን ድርጅት አፋር ህዝብ ይለውጣል ብለን አንዳስ እምነትም የለን። የእኛም መደራጀት ተደራጅቶም ወደ ሰላማዊ ትግል መግባት፣ የቅሬታ ምንጮችን መፍታት፣ የእድገት መሰ ናክሎችን ማስወገድ ነው የሚሉት አቶ መሐመድ። እዚህ ደረጃ ለመድረስ እስከ ህይወት መስዋዕትነት መከፈሉን ያስታውሳሉ። ድርጅቱ በተለይ በኢትዮጵያዊነት ላይ ጽኑ አቋም እንዳለው ሊቀመንበሩ አስታውቀዋል። እኛ አሁንም ቢሆን በኢትዮጵያዊነት የምንደረገ ጉዳይ ለ እንኳን እኛ የማንፈሳዊ አባታችን ሱልጣን አሊምራ በሽግግር ጊዜ በተደረገ የሽግግር ጉባኤ ላይ እንኳን እኛ ዲማሎቻችን እነኛ ባንዴራ ኢትዮጵያ ባንዴራ ብሎ የተነገሩት ታሪካዊ ንግግር ነበር። ይሄ የሚያመላክተው እንግዲህ አፋር ህዝብ በኢትዮጵያዊነት የሚያምን ህዝብ ነው። በመከፋፈል ማናምንም ኢትዮጵያዊነትን ድርድር የሚናቀርበው ነገር አይዘ ማለት ነው። ነገር ግን የራሱን እድል ራሱ መወሰን ይሄ መሆን ያለበት ጉዳይ ነው። አፋር ታግሏል። ለዚህም ደግሞ መስዋዕትነት ብዙ መስዋዕትነት ከፍለናል። የራሱ ቋንቋ፣ የራሱ ባህል፣ የራሱ ማነት ያለው ህዝብ ነው እና ይህን ደግሞ እንዲናቀ ይፈልግመኛ የፖለቲካ አጀንዳ ይዘው በህዝብና ህዝብ መካከል ጥላቻን በሚነዙ ልዩነትን በሚያቀነቅኑ ቡድኖችና ግለሰቦች ምክንያት በቅርቡ በአማራ ክልል በኦሮሞና በአማራ በአፋር ክልል ደግሞ በአፋርና ኢሳ ህዝቦች መካከል የደረሰው ደም አፋሳሽ ግጭት አውግዘዋል። ተከሰተው ሰብአዊ ጉዳትም ሐዘኑን ገልጸዋል። በዚህ በአፋር በሰም ኢትዮጵያውያን ሲባል እኮ ከሺህ ዓመት በላይ አምሮ ይህን ኖሩ ሳልም ኦሮሞ ይሁን አማራ ይሁን ተወልደናል ነው እኮ አንድ ላይ በቀደማችን አንድ ሆኗል እና ጥቂት ሰዎቹ የራሱ አዛንዳ ያሉ ሰዎች ይኖራል ዚህ እና ይህንን ደግሞ የኢትዮጵያ ሕዝብ ያውቀዋል። ስለዚህ አሁን ደግሞ ይህንን መርገብ እንዳለባት ሰላም እንዲሆን ድርጅቱ በመጀመሪያ መደበኛ ጉባኤው ረጅሙን ጉዞ ሀ ብሎ መጀመሩን ጠቁሞ ዛሬ ሰመራ ላይ በተደረገው ጉባኤ ሰላሳ አምስት ማዕከላዊ ኮሚቴ አስራ አንድ ስራ አስፈጻሚዎችን ና ሶስት የኦዲትና ቁጥጥር ኮሚቴዎችን መርጧል። ባለ አስራ አንድ ነጥብ የአቋም መግለጫ በማውጣት የተጠናቀቀው የድርጅቱ የመጀመሪያ ጉባኤ ሀገራዊና ክልላዊ ላይ ጉዳዮች እንዳዟል። የጠቅላይ ሚኒስትር አብይ አህመድ መንግስት በአንድ አመት ውስጥ ያስመዘገባቸውን ስኬቶች አድንቆ ድርጅቱ ከጎናቸው በመሆን ለተሻለ ሀገራዊ ግንባታ እንደሚሰራ አረጋግጧል። በቅርቡ በክልል ዞን ሶስት ገዋኔ ከተማ የመከላከያ ሰራዊት አባላት የተባሉ ግለሰቦች በአንድ ወጣት ላይ የፈጸሙትን ግድያ አውግዟል። ወንጀሉን ፈጻሚ ግለሰቦች የኢትዮጵያን መከላከያ ሰራዊት የሚወክሉ አይደሉም የሚለው መግለጫው ድርጊቱን ፈጻሚ ግለሰቦች ለህግ እንዲቀርቡ ጠይቋል። በግቶች ሰበብ በአፋርና በኢሳ መካከል የሚደ የሚደረገው ግጭት ዘላቂ መፍትሄ እንዲቀመጥለት በሀገሪቱ በተለያዩ አካባቢዎች የሚደርሰው መፈናቀል እንዲቆምና መንግስት ለተፈናቃዮች በዘላቂነት እንዲያቋቁም ጠይቋል። አሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ